የሰዎች መቀያየር ለትግራይ ሕዝብ ችግሮች የሚሰጠው መፍትሄ አይኖርም ሲል የትግራይ ብሔራዊ ክልላዊ መንግሥት ምክር ቤት የስድስት ካቢኔ አባላትን ሹመት ማጽደቁን አስመልክቶ አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ አቋሙን ገልጿል። የፓርቲው የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ጽዮን ግርማ ማምሻውን አነጋግራቸዋለች። በዛሬ ዕለት የትግራይ ካቢኔ የተወሰኑ ብሎች ለውጥ አለ፣ ይሄም የተማሩ ሰዎች ወደ ካቢኔ ገብተዋል የሚል የትግራይ ክልል ካቢኔ ወይም ምክር ቤት አስታውቀዋል። እንደ ፓርቲ ይሄ ለውጥ ሳይኮሎጂካሊ የተወሰነ ጥቅም ሊኖረው ይችላል። በተማሩ ሰዎች ነን የምንመራው የሚለውን ካልተማሩ ሰዎች እና ከሽማግሌዎች የተሻለ ሀይል ያለው ለውጥም ሊያመጣ ይችላል የሚል ግምት አለው። ግን በመሰረት ግን የትግራይ መስተዳደር ችግር የሰዎች ብቻ አይደለም። የትግራይ መሰረታዊ ችግር ይህ አይደለም ብልሃል እና ምንድን ነው ትግራይ ውስጥ ያለው መሰረታዊ ችግር? የህወሀት አሰራር የፈጠረው ይኸው አብዮታዊ ዲሞክራሲ የሚለውን አይዲዮሎጂ የፈጠረው ችግር ነው በመሰረቱ እና አሁን በፍትህ በመልካም አስተዳደር በልማት ለውጥ ሊመጣ አልቻለም። ከፍተኛ የሆነ የስራ አጥነት አለ። እነዚህ ችግሮች መፍትሄ የሚሆነው የአሰራር ለውጥ መኖር አለበት። አሁን የፍትህ አካል ብንወስከ የካድሬዎች ማሰልጠኛ ነው። ሰልጥ ነው የሚመጡት የትግራይ አቃቢ ህግና ዳኞች። ስለዚህ በአብዮታዊ ዲሞክራሲያ አይዲዮሎጂ የተተበተሩ ካድሬዎች ናቸው እንጂ በህጉ በስርአቱ ገለልተኛና ነጻ ሆነው እንዲሰሩ አይፈቅድላቸውም እና ከኢህአደግ ትእዛዝ የፓርቲ ትእዛዝ እየተሻገረ ለውጥ ሊያመጡ የሚችሉ አካላት የለውም። መምጣት ያለበት ግን ህወሀት በአሁኑ በሀያ ስድስቱ አመታት ለውጥ ማምጣት ያልቻለበት ምክንያት ምንድን ነው ብሎ የአሰራር የፖሊሲ የስትራቴጂ ለውጥ ማምጣት ያስፈልግ ነበር ግን ያው የተለመደው መንገድ አዳዲስ ሰዎች ማምጣት ብዙ ለውጥ አያመጣል ደግሞ ዋና ፖለቲካ ውሳኔ የሚሰጡት እነዛ ከኋላ ሆነው ኔትወርክ የሚያሽከረክሉት ትልልቆቹ የድሮው የህወሀት አመራሮች ናቸው ፖለቲካ ውሳኔ የሚሰጡት አይደለም ካቢኔ የማስፈጸም ስራ ነው የሚሰጠው ስለዚህ የማስፈጸም ተግባር ብቻ አይደለም ያለው ችግሩ ዛሬ ነው የተካሄደው ይሄ ሹምሽር እና ተከታትለሃል ብዬ ገምታለው። እንደ አንድ የተቃዋሚ ፖለቲካ ፓርቲ ድርጅት ምንድን ነው የተሰጠው ምክንያት ለሹምሽሩ? መቀየር ነው ብሎ ሹምሽሩ ምክንያት የተሰጠው የጥልቅ ተሃድሶ የሚለውን ነው። በጥልቅ ተሃድሶ አመራሩ በሙስና በኪራይ ሰብሳቢነት በቅነት ጉድለት የተተበተበ ነበር፣ ና አዳዲስ ሰዎች መምጣት አለባቸው ከሚለው ነው። እነዚህ አዳዲስ ሰዎች እነዚህ ሙስና ትክክላዊ ተንሳቢነት እና ቅንነት ያላቸው ናቸው ተብሎ ነው የሞጡት። እንግዲህ እንደዚህ ከሆነ አንተ ከጠቀስካቸው ችግሮች ጋር ተመሳሳይነት ያላቸው ችግሮች ነው ማለት ነው የተነሳው ለዚህ እርምጃ። ሰዎች መቀየራቸውና አዲስ ካቢኔ መሾሙ የተነሱትን ችግሮች ይቀርፋል፣ ለውጥ ያመጣል ብላችሁ ታስባላችሁ በእናንተ በኩል? አዳዲስ ሰዎች በማምጣት መሰረታዊ የፖሊስ ለውጥ የሚያስፈልገው ችግሮች መፍታት አይቻልም ለጊዜው ለተወሰነ ጊዜ መነቃቃት ሊፈቅድ ይችላል። ግን በመሰረቱ መሰረታዊ የሆኑ የአት ችግሮች የፖሊሲ ስህተት ነው ያለው እና ለፖሊሲ ስህተት ሰዎች ብትቀያየር ምንም ለውጥ ሊያመጣ አይችልም። ለራሳቸው ግን ለጊዜው ሊመስላቸው ይችላል፣ ለካድሬዎቻቸው ሊጠቅማቸው ይችላል እንጂ በመሰረቱ እነዚህ ሰዎች በግላቸው የሚያመጡት ለውጥ ሊኖር አይችልም። ከፍተኛ የሆነ የመልካም አስተዳደር ችግር አለ፣ ፍትህ ችግር አለ፣ የስራ አጥነት ችግር አለ። ስለዚህ አዲስ ፖሊሲ፣ አዲስ አቅጣጫ፣ አዲስ መፍትሄ ይዘህ መምጣት እንጂ አዳዲስ ሰዎች መሰረታዊ የሆነ ለውጥ ሊያመጣ አይችልም። አቶ አንዶም፣ እንደሚታወቀው በርካታ ተቃውሞዎች በኦሮሚያ ክልል፣ በአማራ እንደዚሁም በደቡብ ክልል የተለያዩ ቦታዎች ስፍራዎች ነበር። አሁን በትግራይ ክልል ችግሮች አሉ፣ የስራ አጥነት ችግር አለ፣ የፍትህ ችግር አለ ብለው ጠቅሰዋል። ከህዝቡ በኩል ተቃውሞዎች ሲደረጉ አልታዩም። ና እናንተ እነዚህ ችግሮች አሉ የምትሉት ምንድን ናቸው መነሻችሁ? በትግራይ በዚህ ሁለት ዓመት ከፍተኛ የሆነ የተቃውሞ እንቅስቃሴዎች ነበሩ፣ ያው ሽፋን ባለማግኘታቸው ነው። ለምሳሌ የመቀለ የባጃጅ ሮች የኤምባሲኔቲ በትግራይ በተለያዩ አካባቢዎች በርካታ ተቃውሞች ታይተዋል። በሰፋው እንደ ኦሮሚያ ና እንደ አማራ ክልሎች ከፍተኛ የሆነ እንቅስቃሴ ባይካሄድም ህዝቡ እየተቃወሙ ነው። በራሳቸው መድረኮችም በተደጋጋሚ እየተገለጠ ነው የህብረተሰቡ ተቃውሞ እና ይሄ ከሌሎቹ ጎልተው ያልወጣው አፍረው በትግራይ የባሰ ስለሆነ ነው ህወሀት ትግራይ እንደ የመጨረሻ ስፍራ ይወስዳታል። ለመጨረሻ ቦታው ይወስዳታል። ለዚህም ከፍተኛ የአፈና መዋቅር ዘርግተዋል። እንደሚታወቀው አንድ ለአምስት የሚል መዋቅር በመላው ሀገሪቱ አለ። በትግራይ ግን አንድ ለአንድ የሚባል ተጨማሪ የአፈና መስመር አለ። አንድ ለአንድ እንዴት ነው? አንድ ለአምስት አሉ። እነዛ ኤቢሲዲ ተብለው ግሬድ ይሰጣቸዋል። የተቃውሞ መንፈስ ያለው የሚባለው ሰውዬ ለአንደኛው ካፌ ከፍተኛ ክትትልና ቁጥጥር ይደረግታል እና አፈናው በትግራይ ነው የምንሰው የሚዲያ የሚዲያ ሽፋን የለም እና በዚህ በዚህ ምክንያት ነው እንጂ ህብረተሰቡ ከፍተኛ የሆነ ተቃውሞ እያካሄደ ነው። በተጨማሪም ወጣቶቹ በህገወጥ ነጋዴዎች ሳይቀር ተመልመለ ወደ ውጭ እየተሸጡ ነው ማለት ይቻላል። ወጣቶቹም በአቋራጭ ሀብት መሰብሰብ ነው እየተሰደዱ ያሉት የሚለምናለ በህልሙሀት በኩል ግን ወጣቱ ከፍተኛ የሆነ የመሰደድ ሁኔታ አለው። ከዚህና ከአፈናው ምክር ቤት የመነጨ ነው። ተቃውሞ እንደዛ ሁኔታ ያልሆነም። አቶ አንዶም በጣም እናመሰግናለን። እንግዲህ በቀጣይ ሰፋ ያሉ ውይይቶች ይኖሩናል ብዬ ተስፋ አድርጋለሁ። ከሰዓት አንጻር ለዛሬ በጣም አመሰግናለሁ። እኔም አመሰግናለሁ።